ሰሞኑን ቢሾፍቱ ከተማ ውስጥ ተፈጥሮ በነበረ ግጭት ሳቢያ በአየር ኃይል ግቢ ከሁለት ሺህ በላይ ወጣቶች ተጠግተው እንዳሉ ተገልጿል። ወጣቶቹ መንግስት ወደ ትውልድ ስፍራቸው እንዲመልሳቸው ጠይቀዋል። የከተማው አስተዳደር ጥያቄያቸውን አልተቀበለም። እነዚሁ የወላይታ ተወላጅ ወጣቶች በቂ ምግብ አለማግኘታቸው መራባቸውንም አንዳንድ ምንጮች ይናገራሉ። የከተማዪቱ ከንቲባ ይህንን ያስተባብላሉ። መለስካቸው ማህ ተጨማሪ አለው ካለፈው ማክሰኞ ጀምሮ መንስኤው ተለይቶ ባልታወቀ ምክንያት በቢሾፍቱ ከተማ በተፈጠረው ግጭት ቁጥራቸው ከሁለት ሺህ በላይ ይሆናሉ የተባሉ የወላይታ ተወላጅ ወጣቶች በከተማዋ በሚገኘው የአየር ኃይል ግቢ ውስጥ ተጠግተው እንደሚገኙ ታወቀ። በሁለት ግለሰቦች መካከል ከተፈጠረ ጠብ ተነስቶ የቡድንና የብሔር መልክ እንደያዘ የሚነገርለት ይህ ግጭት በአሁኑ ወቅት ጋብ ያለ ቢሆንም መንስኤው እስከ ዛሬም ጨርሶ እንዳልተጣራ በግጭቱ ምክንያት የደረሰው ጉዳትም ተለይቶ እንዳልታወቀ ነው የቢሾፍቶ ከተማ ከንቲባ ወይዘሮ ገነት አብደላ ለቪኦኤ ማምሻውን የሚናገሩት። ከንቲባዋ እንደተናገሩት በአሁኑ ወቅት በአየር ኃይል ግቢ ተጠልለው የሚገኙት እነዚህ ወጣቶች እንዴት ወደዚህ እንደገቡም ተጣርቶ የታወቀ ነገር የለም። እንደተባለው በግዳጅ አይደለም የሄዱት፣ አናቅም። ብቻ ግዳጅ ያስገደዳቸው ይኑር፣ የጠራቸው ይኑር፣ ይሄ እየተጣራ ያለ ጉዳይ ነው። ስለዚህ እዛ አየር ኃይል ግቢ ያው በጣም ጥብቅ ግቢ ነው። ምክንያቱም ከደህንነት አንጻር ጥንቃቄ የሚደረግበት አካባቢ ነው። ስለዚህ እዛ አካባቢ ላይ ተጠልለዋል እና ሄደን ልናነጋግራቸው ስንፈልግ ልጆች ፈቃደኞች አይደሉም። በተደጋጋሚ ሞከርን። እኛ እንደ ከተማ መስተዳድሩ እኛ ከተማ መስተዳድሩ አይደለም ሊያነጋግረን የሚገባው ፌዴራል ነው፣ የደቡብ ክልል ወይ ነገሪያን አነሱ። ያው እኛ ለዜጎቻችን ደግሞ እዚህ ከተማ ማንም ብሔር ብሔረሰብ እንደ ኢትዮጵያ የትም የመኖር መብት አለ። የሕገ መንግስታዊ መብቱ ነው። ይሄ መከበር አለበት። ዜጎቻችን ናቸው። እኛንን ኃላፊነቱን መውሰድ ያለብን ችግር ያለባቸው የሚለውን ነገር ችግርም ከደረሰባቸው ችግራቸውን ልናጠራ የሚገባው እኛን የሚለውን አቋም ዘነትና እየተንቀሳቀስ ያለ ነው። ስማቸው እንዳይነገር ያስጠነቀቁና በአየር ኃይል ግቢ የተጠለሉትን ሰዎች ቁጥር ለማጣራት እንደሞከሩ ለቪኦኤ የተናገሩት አንድ ታዛቢ ደግሞ የተጠለሉት ሰዎች ሁሉ በሙሉ ፈቃዳቸው እንዳልሆነ ይጠቁማሉ። ቁጥራቸው ባለፈው ሐሙስ ዕለት በትክክል ተመዝግቦ ከዛ የወጣውን ቁጥር ያጣራው ወቅት አየር ኃይል ውስጥ ወደ ሁለት ሺህ ሰው አለ ተብሎ ሲገመት፣ ከተማ መስተዳደር አዳራሽ ግቢ ውስጥ ሁለት መቶ አስራ ሁለት ሰው አካባቢ ነበር ከመጡ በወጣው በዛ ዛ በዛ መሀል ወደ አስራ ስድስት የመሆኑ ህፃናት አሉ፣ አሮጊቶች ሽማግሌዎች አሉ። ያ ማለት የተመታው ሆስፒታል ውስጥ ተኝቶ የነበረው ፖሊስ ጣቢያ ታስረው የነበረው ሳይኖር ማለት ነው። ከነዛ ውስጥ ወደ ሀገራችን እንሂድ ብለው አብዛኛዎቹ ከሐሙስ ከሰዓት በኋላ ወጥተው እንደገና ተይዘው ወደ አየር አይገቡ። እኒሁ ታዛቢ አክለው ግን ተጨማሪ ማባሪያ ሰጥተውኛል ዛ አብዛኛዎቹ በገዛ ፍቃዳቸው ለደህንነታቸው ሲባል አየር ኃይል እንዲያቆያቸው በሚል ነው ወደ አየር ኃይል ሄደው የገቡት። በኋላ ላይ ግን ያው መስተዳድሩ እዛ ግቢ ውስጥ ያሉትን ወስደው አየር ኃይል በራሳቸው ፍቃድ ይሁን አስገድደው ይሁን ጨመሩ። የቀርቡትን ሐሙስ ዕለት ማለት ነው። አሁን በአጠቃላይ እዛ ያሉ ሰዎች በአሁኑ ሰዓት በጣም እየተራቡ ነው የሚገኙት። ሜዳ ላይ ነው፣ መኝታ የለም። እህል ውሃ እንኳን ያዘነው የከተማ ሰው ነው እንጀራም የቢሾፍቱ ከተማ ከንቲባ ወይዘሮ ገነት አብደላ በበኩላቸው ወደ አየር ኃይል ግቢ የገቡት ሰዎች ሁሉ የገቡበትን ሁኔታ ገና እየተጣራ መሆኑን ቢናገሩም ታዛቢው እንደተናገሩት ተጠላዮቹ የምግብ ችግር አለባቸው ያሉትን አጥብቀው አስተባብለዋል። በጭራሽ ምግብን እያቀረበላቸው ያለው የአካባቢ ህብረተሰብ ነው። የቢሾፍቱ ከተማ ይተባበራል፣ ህብረተሰቡ ይተባበራል፣ ይተጋገዛል። ስለዚህ እያንዳንዱ ህብረተሰብ በቤቱ ምግብ እያበሰለን ነው ሲያደርስላቸው የነበረው እና እነዚህ ልጆች የብሾፍቱ ከተማም ቢሆኑ ከሌላ ከአካባቢ የተሰባሰበ ሚሆን ግን እስኪጣራ ድረስ ሰው ናቸውና መመገብ አለባቸው የሚለውን አቋም ይዞ ነው የአካባቢው ህብረተሰብ ምግብ እያቀረበላቸው የነበረው። እንደውም ትናንትና ማታ ወጥተው በድንጋይ ሲወራወሩ በነበረበት ሰዓት እራት ሊያደርሱላቸው ምግብ እያዘጋጁ ያሉ ዜጎች ሁሉም ቤታቸው ተደብድበውባቸዋል። እና እርቧል፣ ተቸግረዋል የሚል ነገርም ሊነሳም አይገባም። የፌዴራል የአደጋ እና ዝግጅነት እያቀረበላቸው ኑሮና ምግብ እያቀረበ ነው። እኛም እንደ ከተማ መስተዳድሩ ዜጎች ናቸው፣ ስለዚህ መጎዳት የለባቸውም። እስኪለይ ድረስ ችግራቸውን አውቀን ድጋፍ እንዲደረግላቸው ድረስ ምን ድንኳን እንዲደረግላቸው እያደረግን ነው። ስለዚህ እነዚህ ዜጎች ተመዝግበው ከየት ቀበሌ ከየት ቤት ተፈናቀሉ የሚለውን ነገር እያው እያጣራን ነው። ለነገሩ ለዚህ ፈቃደኞች አይደሉም። አጠቃላይ እኛ ተፈናቅለናል የሚል ነገር ነው የሚያለው። እነዚህ በአሁኑ ጊዜ በአየር ኃይል ግቢ ተጠለው የሚገኙ የወላይታ ተወላጅ ዜጎች በአሁኑ ጊዜ ወደ ትውልድ ቀያቸው መንግሥት እንዲመልሳቸው ጥያቄ አቅርበዋል። ይህንንም በትናንትና ዕለት ከተጠደሉበት ግቢ በኃይል ወጥተው እንደገለጹ አንድ ሌላ ስማቸው እንዳይገለጽ የተናገሩ ታዛቢ ለቪኦኤ አስረድተዋል። ከየራይል ግቢ በምን ምክንያት እንደወጡ አይታወቅም። ብቻ ከግቢ በአንዴ ወጥተው ወደ ከተማ ሲገቡ ሲወሩ ድምፅ ሰምቶ ህዝብ ሲወጣ እነሱ ድንጋ መወርወር ጀመሩ። በምን እንደወጡ አይታወቅም። ዝም ብሎ ወጡና ከዛ ዲቤት ፎቀ ነበረ እሱ ላይ ድንጋ ወርብሮ መስታወቱ ተባብሮ፣ ከዚያ ህዝብ መመለስ ያቃታቸው ወደ ፖሊስ ደወሉና ፖሊሶች መጡና የከተማ ፖሊሶች መለሱ። ህዝብ ላይ ጉዳት አልደረሰም። ቤቶች ላይ ነው በድንጋይ በዛው ፖሊሶች መጡ። ወዲያ ፖሊስ ሲመጣ ያው ልጆቹ መንገድ ዘግቶ ወደ ከተማ ሌላ ወጥቶ እንዳይረብሱ መለሱት። ወደ ፊት ከንቲባዋ በበኩላቸው ይህንን የተጠላዮችን ጥያቄ እንደማይቀበሉት ከነ ምክንያቱ ያስረዳሉ። ይህ እንደገና ድጋሜ ትናንትና ይሄ መልዕክት ለደቡብ ልም ደረሰ። እነሱም አብረን ይሄን ችግርን መስታብ ማለት ሄደን ልናነጋግራቸው ሞከርን። እነሱ ምንድነው አቋማቸው? የደቡብ ክልል ወስዶ የጫነ ሌብ ነገር ነው የሚያነሱት። እኛ ደግሞ ዜጎቻችን ናቸው፣ የትም መሄድ የለባቸውም። የኢትዮጵያ ብሄር ብሄረሰብ የትም የመኖር ህገ መንግስታዊ መብቱ መጠበቅ አለበት። እኛም ይህንን ነው የምንጠብቀው የሚል ነው። የደቡብ ክልልም ይህንን አቋም ነው ያንጸባረቀው። እና በዚያ እኮ አሁን እያለን ነው ልጆቹ ከግቢው እየሮጡ ወጥተው የከተማው ህዝብ ላይ ድንጋይ በመወርወር የተጎዳ ሰው አለ። መስታወቶች ተሰባብረዋል፣ በሮች ተሰባብረዋል። ያው ጉዳቱን ደግሞ እያጣራ ነው። ይሄን ያህል ጉዳት የሚል የሚያጣራ የቴክኒክ ያቋቁመናል። ስለዚህ ትናንትና የተከሰተው ሁሉም የሚስማማበት የሚመስለው ጉዳይ ግን ይህ አሁን የብሔር መልክ የያዘ የሚመስለው ግጭት የተነሳው በግለሰቦች ግጭት እንደሆነ ነው። ይሁንና መንስኤው ይህ ብቻ ነው የሚል እርገጠኝነት በሁሉም ዘንድ የለም። የከተማዋ ከንቲባ ወይዘሮ ገነት ግጭቱን ወደ ብሔር ግጭትነት ለማዞር የሚፈልጉ ኃይሎች ይኖራሉ የሚል ጥርጣሬያቸውን አልሸሸጉም። ታዛቢዎች በበኩላቸው ለየትኛውም ብያኔ በቂ መረጃ የለንም ባይናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ